እንደምናመሻችሁ፣ አድማጭ ተመልካቾቻችን የጋቢና ቬ የዕለተ ማክሰኞ የካቲት 15 2014 ዓ.ም ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋወቃችሁ። ዓለም አቀፉ የትምህርት ፋውንዴሽን መሰረታቸው ኢትዮጵያን ጨምሮ ከተለያዩ የአፍሪካ ሀገራት የሆኑ ታዳጊ ወጣቶች ሀገራቸውንና ባህላቸውን ያውቁ የቸ እድል ፈጥሯል። መንገድ ላይ ሲሄድ ሲከተለኝ ይታወቀኛል። የነበርነው ተራራ ላይ ነበርና የሚኖረው አራት ተራራዎችን አልፎ እንደሆነ በእጁ እየጠቆመ አሳየኝ። እንዴት አድርገህ እዚህ መጣ ስለው ትምህርት ለመማር በእግሩ ተጉዞ እንደሚመጣ ነገረኝ። የሰማችሁት የፋውንዴሽኑን መስራች ሊያ እንዳለን ነው። ከእሷ ጋርና ከእናቷ ጋር ስለተቋሙ አመሰራረትና አገልግሎት ቆንጆ ዘገባና ቆንጆ ቆይታ አድርገናል። በሌላ በኩል ደግሞ ኢትዮጵያ እንደ ሀገር በተለያዩ ለውጦች ውስጥ እያለፈች ነው ያለችው። ሀገራዊ ሁኔታን የቃኙ ዘገባዎችም ይዘናል። ኢትዮጵያ ጠቅላላ ነው ሁሉ ተረብሸዋል። ሁሉ ተረብሸዋል። ተረበሻ የለም። ትናንትና ይሄ ነበረ ረብሻ አልነበረም ነው በሁሉ ነገር በኑሮ ውድነት ተረብሸዋል፣ በጦርነት ተረብሸዋል። በኢትዮጵያ ሊካሄድ ስለታቀደው ሀገራዊ መግባባት የሀገር ሽማግሌዎች እንዲሁም ደግሞ ማህበረሰቡ ምን ይላል ስንል ጥያቄዎችን አቅርበናል በምሽቱ የሚደመጥ ይሆናል ወጣት ስራ ፈጣሪና ዲዛይነር እንግዳም ይዘናል ከኛ ጋር ካመሻችሁ እኚህንና ሌሎች ዘገባዎችን ታደምጣላችሁ አብራችሁ እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው በመስተንግዶ ኤልያስ አስማረ በምስልና ድምፅ ቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው አሁን ስመኝሽ የቆየ ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ታሰማችኋለች። በአፋር ክልል በረሃ ከሚገኘው የስደተኞች መጠለያ ጣቢያ ኤርትራውያን የተፈናቀሉት በህወሀት ምክንያት መሆኑን የኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ አገልግሎት አስታወቀ። በመጠለያ ጣቢያ ውስጥ የነበሩት በሺዎች የሚቆጠሩ ስደተኞች ወደ ሰመራና ሌሎች አካባቢዎች ለመፈናቀል መገደዳቸውንም የአገልግሎቱ የኮሚኒኬሽንና የውጭ ግንኙነት ዳይሬክተር አቶ በአካል ንጉሴ ተናግረዋል። የተባበሩት መንግሥታት ድርጅት የስደተኛ ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር በበኩሉ ጥቃቱ በታጣቂዎች መፈጸሙንና ስደተኞቹ መፈናቀላቸውን እንጂ ድርጊቱ በማን እንደተፈጸመ እንደማይታወቅ አስታውቋል። በሴኔጋል ዋና ከተማ ዳካር የተመሳሳይ ጾታ አፍቃሪ ያለን ባንዲራ በእሳት የለኮሱ ወንድ ሰልፈኞች ሴኔጋል መቼም ቢሆን የተመሳሳይ ጾታን ግንኙነት አትቀበልም በማለት መፈክር አሰምተዋል። ፐሌስዲ ኦብሌክስ ወደ ተሰኘው የከተማዋ ስፍራ ያቀኑት በሺዎች የሚቆጠሩ ሰልፈኞች በተመሳሳይ ጾታ ግንኙነት ውስጥ በሚገኙ ሰዎች ላይ ከበድ ያለ ቅጣት እንዲጣለም ጠይቀዋል። ሰልፉ የተዘጋጀው በወጋ አጥባቂ የእስልምና ቡድን አማካኝነት ሲሆን ቡድኑ የተመሳሳይ ፆታ አፍቃሪነት በምዕራቡ ዓለም እየተጫነ በሴኔጋላውያን ባህልና ወግ ላይ አደጋ የደቀነ መሆኑ ተገልጿል። ዘጠና አምስት በመቶ ህዝቧ የእስልምና እምነት ተከታይ በሆነባት ሴኔጋል የሀገሪቱ ህግ ያልተገባ ወይም ተፈጥሯዊ ያልሆነ ሲል በገለጸው ግንኙነት ውስጥ የተገኙ ሰዎች እስከ ሁለት ሺ አምስት መቶ ዶላር በሚደርስ የገንዘብ ቅጣት እንዲቀጡ ደንግጓል። ተቃዋሚዎች ግን መንግስት እንዳዋሻቸው የሚቀጣ ህግ ከነጭራሹ እንደሌለ በማንሳት ቅሬታ ያሰማሉ። ተሳታፊዎችን ከአምስት እስከ አስር ዓመት በሚጠጋ እስራት ለመቅጣት የቀረበው ረቂቅ ህግ ከሰሞኑ በህግ አውጪዎች ውድቅ ተደርጓል። በኢራን ታብሪዝ በምትባለው ከተማ ሰሜን ምዕራብ የመኖሪያ ሰፈሮች ላይ አንድ የጦር አውሮፕላን መከስከሱን ተከትሎ ሶስት ሰዎች መሞታቸውን ከሟቾቹ መካከል ሁለቱ የበረራ ባለሙያዎች እንደሆኑ የሀገሪቱ መንግስት ቴሌቪዥን ዘገበ። የአካባቢው የቀይ ጨረቃ ማህበር ኃላፊ አውሮፕላኑ ትምህርት ቤት ላይ እንደወደቀ እና ከሟቾች መካከል አንደኛው በአካባቢው ነዋሪ የነበረ እንደሆነ ተናግረዋል። የቀጠናው ባለስልጣን መሐመድ ባጊር በኮሮና ቫይረስ ምክንያት ትምህርት ቤቱ በወቅቱ ዝግ እንደነበረ ተናግረው የተከሰከሰው አውሮፕላን ኤፍ አምስት የተባለ የጦር አውሮፕላን እንደሆነና ከጠዋቱ ሶስት ሰዓት ግድም ሞናጂም በተባለው ልዩ ስፍራ እንደወደቀ አስረድተዋል። ክስተቱን በተመለከተ ምርመራ እንደቀጠለ የመንግስቱ ቴሌቪዥንን ጠቅሶ ኤፍፒ ዘግቧል። በመጨረሻም በዩናይትድ ስቴትስ በኮቪድ የሚያዙ ሰዎች ቁጥር እንዲሁም ለሆስፒታል የሚዳረጉ ሰዎች እየቀነሰ እንደሆነ ተገለጸ። ይህም የኦሚክሮን ዝርያ ስርጭት በመላ ሀገሪቱ እየቀነሰ መምጣቱን አመላካች ነው ተብሏል። ቅዳሜ ዕለት በበሽታው የተያዙ ሰዎች ቁጥር ከአንድ መቶ ሺህ እንደማይበልጥ ሲነገር ይህም ከአምስት ሳምንታት በፊት ከነበረው ከስምንት መቶ ሺህ የሚልቀው ቁጥር በእጅጉ የቀነሰ መሆኑን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ጠቁሟል። በኒውዮርክ ባለፉት ሁለት ሳምንታት ብቻ በበሽታው የሚያዙ ሰዎች ቁጥር በ560 በመቶ መቀነሱ ተዘግቧል። አድማጮች ለሰዓት የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሙ ከተቃዋሚዎች ጋር መልካም ቆይታ። ስምንሽን ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። ዓለም አቀፉ የትምህርት ፋውንዴሽን መሰረታቸው ከተለያዩ የአፍሪካ ሀገራት ሆኖ በዚህ በዩናይትድ ስቴትስ ተወልደው ያደጉ ተማሪዎች የመጡበትን ማንነት፣ ባህልና ታሪክ እንዲሁም አኗኗር እንዲያውቁ በማሰብ ተማሪዎችን ወደ አፍሪካ በመውሰድ የልምድ ልውውጥ እንዲያደርጉ በመስራት ላይ ይገኛል። ትውልደ ኢትዮጵያውያንም ያካተተው ቡድንም ወደ ኢትዮጵያ የተለያዩ ከተሞችና የገጠር አካባቢዎች በመሄድ እንዲጎበኙ ያደረገ ሲሆን ጎን ለጎን በኢትዮጵያ የሚገኙ የገጠር ትምህርት ቤቶችና ተማሪዎችን በቁሳቁስና በገንዘብ በመርዳት እያገዘ ይገኛል። ተማሪዎች የተሻለ ትምህርት እድል እንዲኖራቸውም እየተንቀሳቀሰ ነው። ስመኝሽ የቆየ የፋውንዴሽኑን መስራች ሊያ እንዳለንና በኢትዮጵያ የሚሰጠውን እርዳታ የሚያስተባብሩላትን እናቷን ወይዘሮ አምሳለ አበጋዝን አነጋግራ ተከታዩን መሰናዶ አዘጋጅታለች። ሊያ እንዳለ ኢትዮጵያ ተወልዳ በአንድ አመቷ ከቤተሰቦቿ ጋር ወደ አሜሪካ ካቀናች በኋላ ለአመታት አገሯን የማየት እድል አልገጠማትም። ሆኖም የሁለተኛ ደረጃ ተማሪ እያለች የተወዳደረችበትን የቁንጅና ውድድር አሸንፋ ምን መስራት እንደምትፈልግ ስትጠየቅ መልሷ ትምህርት በተለይ በተወለድኩባት ኢትዮጵያ ለሁሉም በስፋት እንዲዳረስ ማድረግ ነው የሚል ነበር። ሊያ የመጀመሪያ ዲግሪ ዩኒቨርሲቲ ትምህርቷን እየተማረች ለመጀመሪያ ጊዜ ወደ ኢትዮጵያ በመጣችበት ወቅት ታዲያ አያቶቿ ይኖሩበት በነበረው አማራ ክልል ኩታበር ወረዳ የተዋወቀችው ተማሪ ሕልሟን ለመተግበር መነሻ ሆናት። መንገድ ላይ ሲሄድ ሲከተለኝ ይታወቀኛል ዞር ስል ይደበቃል። ከዛ ችግር የለም፣ ና አብረሃኝ ሂድ አልኩትና የት እንደሚኖር ጠየቅኩት። የነበርነው ተራራ ላይ ነበርና የሚኖረው አራት ተራራዎችን አልፎ እንደሆነ በእጁ እየጠቆመ አሳየኝ። እንዴት አድርገህ እዚህ መጣ ስለው ትምህርት ለመማር በእግሩ ተጉዞ እንደሚመጣ ነገረኝ። ይሄ ለእኔ አይኔን የከፈተልኝ አጋጣሚ ነበር። ሊያ ከዚህ ጉዞዋ በኋላ ቤተሰቦቿን አስተባብራ በኩታበር አካባቢ የሚማሩ ተማሪዎች የሚጠቀሙበትና የትምህርት መርጃ ቁሳቁሶችን የያዘ የትምህርት ማዕከል አቋቋመች። በአቅም ችግር ምክንያት ትምህርታቸውን ላቋረጡ ወይም ለትምህርት የሚያስፈልጋቸው መሳሪያዎች ማሟለት ላልቻሉት ደግሞ የገንዘብና የቁሳቁስ እርዳታ በማድረግ ትምህርታቸውን መቀጠል የሚያስችላቸውን ድጋፍ መስጠት ጀመረች። የምንሰራው ዝም ብሎ ገንዘብ መስጠት እንዲሆን አልፈለግንም፣ ግን ተማሪዎቹ የምንሰጣቸውን ገንዘብ ተጨማሪ ገቢ በሚያመጣ መልኩ ተጠቅመው እንዴት ትምህርታቸውን ይደግፋሉ የሚለው ላይ ነው መስራት የፈለግነው። ስለዚህ ተማሪዎቹ ፎርሞችን እንዲሞሉና ምን መስራት እንደሚፈልጉም ጠየቅናቸው። ከተመረጡት ተማሪዎች መካከል ለምሳሌ አንደኛዋ ወደ ደሴ በመሄድ እቃዎችን እያመጣች የመንደሯን እቃዎች በመሸጥ ገቢ ማግኘት ጀመረች። ሌላኛው ተማሪ ደግሞ ዶሮዎች ገዝቶ ከእናቱ ጋር እያረቡ ዶሮ እንቁላልና የትምህርት መሳሪያዎችን ይሸጣሉ። ሊያ እነዚህን እርዳታዎች የምታካሂደው እንደ አውሮፓውያን አቆጣጠር በ2010 ዓ.ም በመሰረተችው ዓለም አቀፍ የትምህርት ፋውንዴሽን አማካኝነት ሲሆን ፋውንዴሽኑ የሚረዳቸው ተማሪዎች ትምህርታቸውን ጨርሰው ስራ እስከሚይዙ ድረስ በቋሚነት ድጋፍ ያደርግላቸዋል። እስካሁንም ስምንት ተማሪዎችን ለስኬት ማብቃት እንደቻሉም ሊያ ትገልጻለች። ለምሳሌ የመጀመሪያው የረዳነው ተማሪ ምን መሆን እንደሚፈልግ አያውቅም ነበር። አሁን ግን ተመርቆ በሌላ ከተማ ላይ አኔስቴዚዮሎጂስት ወይም የማደንዘዣ ሐኪም ሆኖ ያገለግላል። ሌላኛዋ የምንረዳት ተማሪ ደግሞ ዩኒቨርሲቲ ለመግባት ከቤተሰቧ መለየት ነበረባት፣ ግን ራሷን የምትደግፍበት ገንዘብ አልነበራትም። ስለዚህም በምንረዳት ገንዘብ ስለ ምግቧ፣ ልብስና መጽሐፍ እንዳታስብ በማድረግ ትምህርቷ እንድትቀጥል ማድረግ ችለናል። ሊያ በኢትዮጵያ የገጠር ትምህርት ቤቶችንና ተማሪዎችን ከመደገፍ ባሻገር በአሜሪካ ተወልደው ያደጉ ኢትዮጵያውያንና ሌሎች የአፍሪካ ዝርያ ያላቸው ተማሪዎች ማንነታቸውን ባለመረዳት ምክንያት የሚደርስባቸውን ችግር ለመቅረፍ ለልምድ ልውውጥ የሚረዱ ጉዞዎችንም ታዘጋጃለች። ብዙ ጥናቶች የሚያሳዩት አፍሪካዊ እሴቶችና ባህልን ማዕከል ካደረጉ ስርዓቶች ጋር ግንኙነት ያላቸው ወይም ወደ ሀገራቸው መሄድ የቻሉና ስለተለያዩ ቦታ ያውቁ ተማሪዎች በትምህርታቸው የተሻለ ተሳትፎ አላቸው፣ የተሻለ ውጤት ያመጣሉ። ስነ ልቦናቸውም በተሻለ ሁኔታ የተገነባ ነው። ስለራሳቸው ራሳቸው የተሻለ እውቀት ስለሚኖራቸውም ከሰዎች ጋር ጤናማ የሆነ ግንኙነት ይኖራቸዋል። ስለዚህ ያ እንዲሆን መንገዱን መፍጠር ነው ፍላጎቴ። ግን ሁሉንም ማህበረሰብ በሚጠቅም መልኩ በዚህ መልኩ ሊያ ትውልድ ኢትዮጵያውያንን ጨምሮ የተለያየ የአፍሪካ ዝርያ ያላቸው አሜሪካውያን ተማሪዎችን ወደ ኢትዮጵያ በመውሰድ የተለያዩ ባህላዊ እሴቶችን፣ ታሪካዊ ቦታዎችንና አኗኗሮችን እንዲጎበኙ አድርጋለች። ከነዚህ ቦታዎች ደግሞ የትምህርት ማዕከል የከፈተችበት ኩታበር አንዱ ነው። American educational system about what it means to be African and what Africa is. በአሜሪካ የትምህርት ስርዓት ውስጥ ተዛብቶ የሚሰሙትን አፍሪካዊ መሆን ምን ማለት ነው አፍሪካ ውስጥ የሚኖሩ አፍሪካውያን ለዓለም ታሪክ፣ ስነ ጽሁፍ፣ ሂሳብ፣ ሳይንስና ሕክምና ምን አስተዋጽኦ አድርገዋል የሚሉትን መረጃ ማስተካከል ችለናል። ባዩትና በሰሙት ውስጥ ያሳዩትን እድገት እንዲሁም ራሳቸውን የሚያዩበትን መንገድ እንዴት እንደተቀየረም መገንዘብ ችለናል። የሊያ እናት ወይዘሮ አምሳላ በጋዝ ከእናትነት ባሻገር ሊያን በፋውንዴሽን ውስጥ ያግዟታል። ሊያ ትምህርት ለሁሉም እንዲዳረስ እየሰራች ያለችውን ስራ በተመለከተ ታዲያ ይህን ይላሉ። እግዚአብሔርን አመሰግናለሁ እንዲህ አይነት ልብ ስለሰጣት። ምክንያቱም ቪዥን ከእግዚአብሔር ነው የሚሰጠው እንደዛ ብዬ አምናለሁኝ። ብዙ ጎዳናዎች ልትሄድ ስትል ይህን ጎዳና ስለመረጠች ግሬትፉል በዚህ ላይ ደግሞ ደስ ይለኛል ማለት ያ ደስ ይላል፣ ግን ስ ኦልሶ ዘ ሪስፖንስብሊቲ ያ እኔ የት ላይ ነው መርዳት የምችለው ለሚለው በእንደዛ አይነት ስሜት ማለት ነው። ወይዘሮ አምሳለ ልጃቸው በትውልድ ቦታቸው የጀመረችው በጎ ስራ በተለይ ለሴቶች ተማሪዎች የተሻለ የትምህርት እድል እንዲፈጥር ይመኛሉ። ግሎባል ኤዱኬሽን ፋውንዴሽን አጀማመሩ እና አላማውም አንድ ነው። ይሄም ማለት ተማሪዎች መማር የማይችሉ ልጆች ለነሱ ብሪጅ መሆን ነው አንደኛው። ሁለተኛው ነገር ደግሞ ስተዲ አብሮድ ፕሮግራም የመመስረት ፕላን አለ። ባሉበት ረክተው በሙሉ ልብ ተምረው አንድ ደረጃ እንዲደርሱ፣ ይሄ ነው የሁላችንም ድሪም፣ የሷም ድሪም ቢሆን የራሴም ድሪም ቢሆን ይሄ ነው። በተለይ እኔ ለሴቶች ልጆች ስብራት የሆኑ ነገሮችን ያንን እንዴት ነው መቅረፍ የሚቻለው የሚለው ላይ ይሄ የግል ፍላጎቴ ነው። ከብዙ አገር እየመጡ ማደሪያ የሌላቸው ልጆች እዛ ኖረው ያለምንም ቤት ክራይ ሳይባል ምግብ መጠጥ፣ እሱን ነገር ሳይቸገሩ አንድ ቦታ ደርሰው ፍሎው ኖሩ እዛ እንዲደርስ ነው እንግዲህ ሐሳባችን ምኞታችን። ሊያ አሁን በትምህርት ሳይኮሎጂ የዶክትሬት ዲግሪዋን ለመጨረስ አንድ ዓመት ቀርቷታል። ያንን ስታጠናቅቅ ቀጣይ እቅዷ የተማሪዎች የልምድ ልውውጥ ፕሮግራሙን ከማጠናከር በተጨማሪ በኩታበር ለሴቶች አዳሪ ትምህርት ቤት መክፈት ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪ የአዲሱ ትውልድ ድምጽ መሰናዶ ነው በመከታተል ላይ የምትገኙት። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር ዲዛይነር ትግስት ሰይፈ ሩት ኢንስታይል የተሰኘ ከቆዳ ምርቶች የተሰሩ ቦርሳዎችን ለዓለም ገበያ የሚያቀርብ ተቋም መስራችና ዳይሬክተር ናት። የማንዴላ ዋሽንግተን ፌሎ የነበረችው ትግስት የመሰረተችው ሩት ኢንስታይል የተሰኘው ተቋሟ እንደ ኤሮፓያን አቆጣጠር በ2018 ዓ.ም የቤላ አፍሪካና ውድድር ላይ ምርጥ አፍሪካዊ የንግድ መለዩ ወይም ደግሞ ብራንድ በሚል ሽልማትን ያገኘ ሲሆን ባለፈው አመት ደግሞ የጀርመን ተቋም በሆነው የንግድ ውድድር ዘጉድ ቢዝነስ ላይም ተሸላሚ ቀዳሜ መሆን ችሏል። በቅርቡም አዳዲስ ስራዎቿን ትዕግስት ለእይታ አቅርባለች። ከዲዛይነር ትዕግስት ጋር ከዚህ ቀደም ከጋቢና ቪ ላይ ያደረግነው ቆይታ በድጋሚ ተሰሙት ዘንድ ጋብዘናቸዋል። ሩት ኢንስታይል ኢትዮጵያ ውስጥ ካሉና በቆዳ ምርት ላይ ከተሰማሩ ተቋሞች መካከል አንዱ ነው። ንጹህ ከቆዳ የተሰሩና ጥራት ያላቸውን ምርቶችም ለሀገር ውስጥና ለዓለም አቀፍ ገበያ ማቅረብ ከጀመረ አምስት አመት ሆኖቷል። የሩት ኢንስታይል ተቋም መስራችና ዲዛይነር ትዕግስት ሰይፈ ወደዚህ ስራ እንዴት እንደገባች እንዴት አስረዳለች ባክግራውንዴ ከቅጥር ስለሆነ የመጣሁት መጀመሪያ፣ አካውንቲንግ ባግራውንድ አለኝ። የኮምፒተር ሳይስም በማኔጅመንት ኢንፎርሜሽን ሲስተም ዲግሪ ያለኝ፣ ማስተርሴን ደግሞ ማርኬቲንግ ላይ የሰራሁት እና ሩስን ከመጀመሪ በፊት በአይቲውም፣ እንደገና በኳሊቲ ማኔጅመንት ኮንሰልቲንግ ላይ ተቀጥሮ ይሰራ ነበረ። የተወሰነ አመት ደዛ ሰርቻለሁኝ። መጀመሪያ ወደ ቤተሰብ ቢዝነስ ነው የገባሁት። ወንድሜ የከፈተው ቢዝነስ ነበር እሱን ማኔጅ በማድረግ ነው የጀመርኩት። ወንድሜ የሚኖረው አሜሪካ ነው፣ ግን እዚህ የአስመጪ እና እንደ ስቶር ነበረን። እንደ ዲፓርትመንት ስቶር ከፍተ የአሜሪካ ብራንዶችን ትልቅ ብራንዶች ነበረን። እሱ ከዛ ይልካል፣ እኔ እዚህ ነው ማኔጅ ማደርግ ነበረው። እና አክቸዋሊ መነሻው እራሱ ለዚህ ለሩትን ስታይል መነሻው እሱ ነበረ የነበረው በጣም ትልልቅ ብራንዶች ናቸው የሚመጡት። ብዙዎቹ እንደውም በጨርቅ የተሰሩ አሉ ሴንቴቲክ ናቸው ግን የሚሸጡበት ዋጋ ብራንዳቸውን ዋጋቸው ሲወጣ የነበረው እና ያንን በማየት እ ደግሞ ያው እዚህ ያለውን ሪሶርስ እንዴት ነው እንደዚህ ማድረግ ያልቻል ነው በሚል ያ ነው መነሻ። የራሱ የነበረው ስራዋን ስትጀምር ስለ ቆዳ ምርት ለመረዳት የንግድ ጥናት በማድረግ እና ስራውን በመለማመድ ብዙ ጊዜ እንደወሰደች የምትናገረው ትዕግስት በጥቂት ሰዎች የተጀመረው ተቋም አሁን ስለደረሰበት ሁኔታ እንዴት አስረዳለች። ይህንን ነገር እዚህ ያለው ነገር ምንድን ነው ብሎ ቼክ በማድረግ ነው የተነሳሁት ማለት ነው። ግን ያንን ለመስራት መጀመሪያ ማወቅ ነበረብኝ። ስለዚህ ያደረግኩት ምንድን ነው መጀመሪያ ማጥናት ነው። እንዴት ነው የሚሰራው ምክንያቱም ምንም ኢንፎርሜሽን አልነበረኝም። እና ቆዳው ከሚመጣበት ጀምሮ እንዴት ነው የሚሰራው? ሰራተኞቹ እንዴት ነው የሚሰሩት? ኳሊቲውን ጥራቱንም፣ አክሰሰሪዎች እስኬት ነው የሚገኙት የሚለውን ማጥናት ጀመርኩ እና ኢቨን ስፌቱንና ፓተርን ራሱ ለአንድ አስተማሪ ጋር ለብቻዬም ማለት ነው ተምሬያለሁ። ኦልሞስት ወደ አንድ ወር ወስጃለሁ ትምህርቱ። ምክንያቱም እኔ ላልሰፋው እችላለሁ እኔ ላልሰራ እችላለሁ ግን ማወቃለሁ ቢን ቢንጌ ስላመር ወስጄ ነው። ከዛ በኋላ ነው ወደ ስራ የምንጀምር። በሁለት ሰራተኛ ነው የጀመርነው። አሁን ላይ ቋሚና ጊዜያዊ ከሀያ አምስት በላይ ሰራተኞች አሉ። ሱቅ አለን። መሸጫ ሱቅ ኤድና ሞል ላይ መሸጫ ሱቅ አለ። እንደገና ለኢንተርናሽናል ገበያውም ዌብሳይት ላይ እንሸጣለን። እንደገና የኦንላይን ላይ የሚሸጡ የኛም ፕሮዳክቶች የሚሸጡ ደግሞ ሪቴሎች አለ ሌሎች ካምፓኒዎች አሉ ዩኬም ላይ የጥ ሳውዝ አፍሪካም ያሉ የእኛም ፕሮዳክት የሚሸጡ ኦንላይን ሌሎች ስቶሮችም አሉ። እንደገና የአሜሪካ ኒውዮርክ ላይም ሁለት ሺህ አስራ ዘጠኝና ሀያ ላይ ቬጋስ እና ኒውዮርክ ትግስት እዚህ ስራ ውስጥ ከገባች በኋላ እንደ ኤሮፓን አቆጣጠር በ2017 ዓ ም በዩናይትድ ስቴትስ መንግስት የሚሰናዳው የወጣት አፍሪካውያን የትስስር መድረክ ወይም በምህፃረ ቃሉ ያሌ አሸናፊ በመሆን የተሳተፈች ሲሆን በቀጣዩ ዓመት ደግሞ በናይጄሪያ በሚሰናዳው ቤላ አፍሪካና ውድድር ላይ ምርጥ አፍሪካዊ ብራንድ ወይም የንግድ ምልክት ሽልማትን መቀበል ችላለች። ትግስት በያሌ ያተረፈችውንና እንዲሁም ሌሎች ስኬቶቿን እንዴት ዘረዝራለች? ጀምሮ ያው በተቻለ መጠን ገበያውንም ለማስፋት የተለያዩ ፋሽን ሾዎች ላይ እንደገና የንግድ ትሬቶች ላይ ስንሳተፍ ነው የቆየ ነው። ጋና ላይም ፋሽን ዊክ ተሳትፈናል። ዱባይ ላይም እንደዚህ ፕሮዳክት ሳይተናል፣ ሳውዝ አፍሪካ ላይም እንዲሁም አሜሪካ ሁለቴ እንደዛ ሳይተናል። እንደገና ሀወፍ አፍሪካ ላይም አዲስ አበባ ላይ ወስ ወደ ሁለት ሶስት አመት ተከታታይ እንደ ፋሽን ሾ ኮሌክሽናችን የምናስተዋውቅበት ፕላትፎርሞች በመታወቁም ሁለት ሺ አስራ ስምንት ላይ በፈረንጆች አቆጣጠር ናይጄሪያ ላይ ቤስት አፍሪካን ብራንድ አዋርድ ተሸልመናል፣ እንደ ብራንድ ማለት ነው። ሁለት ሺ ሀያ አንድ ላይ ደግሞ በጉድ ቢዝነስ ላይ በቢዝነስ አይዲያ ኮምፒቲሽን ዋርድ አግኝተናል። ማኒላ ዋሽንግተን ሁለት ሺ አስራ ሰባት ላይ ፌሎ ነው። ነበርኩኝ። በቢዝነስ ኢንተርፕረነርሺፕ ትራክ ማለት ነው የነበረው። ትሬኒንግ ሰፊ ነው። እንደገና ቪዚቶችም ነበሩት የካምፓኒዎቹን እዚያ ያሉትን። እና በጣም ትልቅ ኢንፑት አለው እንደ ቢዝነስ ብዙ አይን የሚከፍት እንትን ነበረው? አጋጣሚዎች ነበሩ ትሬኒንጉ ላይ የሚያገኘ ናቸው። የንግድ ስራዋን ስትጀምር ታዲያ ነገሮች አልጋ ባልጋ አልነበሩም የኮቪድ አስራ ዘጠኝ ወረርሽኝ እንዳለ ሆኖ አሁንም ድረስ እያጋጠሟት ካሉ ተግዳሮቶች መካከል ጥቂቶቹን እንዲ ትጠቅሳለች። እንደ ጀማሪ መጀመሪያ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድን ነው የሚለየኝ ብሎ ያንን የምንለይበትን ነገር መጀመሪያ ለይቶ ማወቅ ይፈልጋል ከዛ በኋላ ያንን የምንለይበት ነገር ካወቅኩኝ፣ ከዛ በላ እየመጣ ያለው ያው ኢንዱስትሪ ላይ ችግሩ፣ ትልቁ ችግር አክሰሰሪ ነው። ቆዳው ነው እንጂ ያለን እዛ ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም በብዛት የሚታወቀው አንድ ካምፓኒ ነው የሚያመጣው። እሱ ነው ሁሉም የቆዳ አምራች የሚከፋፈለው። እስካሁንም ትልቁ አስቸጋሪው ነገር እሱ ነው። ከዛ በኋላ ግን ምንድን ነው ያው የቆዳው ምርቱ ራሱ ተመሳሳይ ነገር አሁን ለምሳሌ ይታዘዝ፣ አሁን ታነሪም ላይ የቆዳውን የሚያመርቱት ላይ ማለት ነው። ደፍቶ በፕሮሰስ ሆኖ የሚወጣበት ስቴጅ ላይም እነሱም ጥራት ያለው ቆዳ አይደርሳቸውም። ምክንያቱም ያው የቆዳ ጥራት ከንትን ነው የሚጀምረው፣ ገና ከእንስሳው እድገት ነው የሚጀምረው። ምክንያቱም እኛ ጋር የሚደርሰው ኢፌክት እንስሳቱ እየሄደበት ደረጃ ነው፣ ብዙ ኢፌክትም የሚኖረው ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማያወጣው ለምንድ ነው? ብዙ ያው እንትን ይወጋዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያያደገበትን ስቴጅ ነው ይዞ የሚያሳየው። እዛ ላይም ነው ታነሪዎች እሱ ራሱ ለነሱም ትንሽ አስቸጋሪ ነው ያንን ነገር ደረጃውን ጠብቆ እንዲወጣ ለማድረግም እንደገና ያው የኬሚካል እጥረቶችም ይኖራሉ። መተው ከውጭ የሚሆነጡ ስለሆኑ ማለት ነው እነሱ እነሱ ያው ኢንደስትሪ ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው። ሩት ኢንስታይል ከዘጉድ ጉድ ብዝነስ አዋርድ ባገኘው ሽልማት በመጠቀም በቀጣይ ዓመት ከቦርሳ ስራ የሚተርፉ ቆዳዎችን ጫማ በማድረግ ወደ ምርቱ እንደሚገባ ና ሙሉ ለሙሉ ከብክነት የጸዳ የንግድ ተቋም መሆን ዓላማ ይዞ እየሰራ መሆኑንም የተቋሙ መስራች ትዕግስት ሰይፈ አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ ገረመው ኢትዮጵያ ሀገራዊና ብሔራዊ መግባባትን ለማካሄድ በዝግጅት ላይ ትገኛለች። የሀገር ሽማግሌዎች ሊካሄድ ስለታቀደው ብሔራዊ መግባባት ምን ይላሉ? ይህ ሀገራዊ ምክክር የታሰበውን ሰላምስ ያመጣሉ ወይ፣ መፍትሄ ይሰጣሉ ወይ ስንል የሀገር ሽማግሌዎችና የተወሰኑ የህብረተሰብ ክፍሎችን ጠይቀናል። ዮናታን ዘብዴዎስ ዝርዝር አለው። የሰባ ሁለት ዓመት አዛውንት አቶ ሰይፉ ኔዳም አዲስ አበባ ተወልደው ያደጉ ሶስት መንግስታዊ ስርዓቶችን በወል የሚረዱ በስራቸው ምክንያት ወደ መጡበት ሐዋሳ ከተማ ለ27 ዓመታት መኖራቸውን የሚናገሩ በመጽሐፍት ሽያጭ ሥራ የሚተዳደሩ የልጆች አባት ናቸው። በእነዚህ ስርዓቶች ብዙ በጎም መጥፎም የሚሏቸውን ነገሮች አገራቸውና ህዝቡ ማስተናገዳቸውን ተናግሯል። ኢትዮጵያ አሁን ገባችበት የሚሉት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ምስቅልቅል በሳቸው ላይ ብቻ ሳይሆን በሌሎችም አያሌ ኢትዮጵያውያን ላይ ጫና መፍጠሩን ይናገራሉ። ኢትዮጵያ ጠቅላላ ነው ሁሉ ተረብሸዋል። ሁሉ ተረብሸዋል። ተረበሻ የለም ትናንትና ይሄ ነበረ። ረብሻ አልነበረም። በሁሉ ነገር በኑሮ ውድነት ተረብሸዋል፣ በጦርነት ተረብሸዋል፣ ሰላም በማጣት ተረብሸዋል። ኢትዮጵያ ህዝብ ያልተረብከበት ምንም ነገር የለም ተረብሸዋል። አቶ ሰይፉ አልጠበኩም ባሉት ሁኔታና መንገድ አገሪቷ ዜጎቿ በስጋት የሚኖሩባት ሲቪሎች በግፍ የሚገደሉባትና የሚፈናቀሉባት እንዲሁም የደህንነት ስጋት ሰለባ ይሆኑባት መሆኗን ገልጧል። ስልጣን ነው ይሄ ሁሉ የሚያዋጋው። ስልጣን የኔ ስልጣን የኔ ስልጣን እያለው ነው እንጂ ሌላ ምን ችግር አለበት? አርሶ እንዲበላ ነግዶ እንዲበላ ቤተሰቡ ማስተዳደር እንዲችል ነበረ ሰላም ቢኖር። አለበለዚያ እኔ ስልጣን ልያዝ እኔ ስልጣን ልያዝ ነው ችግር የሚያመጣው። ሌላ ምን የተወሰደበት ሰው አለ? ምን የተነካ ሰው አለ? ማንም ነ የተነገረ ነገር በየቦታ የሚረብሽ በየቦታ የሚያጣላን ስልጣን ፍለጋ ነው፣ ጥቅም ፍለጋ ነው። በሌላ በኩል ደግሞ ከቀናት በፊት ከአሜሪካ ድምፅ ጋር ቃለ መጠይቅ ካደረጉ የአዋሳ ዩኒቨርሲቲ ምሁራን ውስጥ የአስተዳደርና የልማት ጥናት ትምህርት ክፍል መምህሩ ዶክተር ፍቅረ ወልደኔኔም የኢትዮጵያ ችግር መዋቅራዊ ነው ብሎ ነበር። ስለዚህ በሀገራችን ያለው ግጭት መሰረታዊ ጉዳዩ የባህልም፣ የኢኮኖሚም የፖለቲካ ጉዳይ ነው። በዩኒቨርሲቲ የፖሊሲ ጥናትና የልማት ማዕከል ተመራማሪና የጋዜጠኞችና የኮሚኒኬሽን ትምህርት ክፍል ረዳት ፕሮፌሰር ዶክተር መልሶ ወደጀነ ደግሞ ችግሩ ፖለቲካው ነው ይላሉ። ኢትዮጵያ ውስጥ የሰላም እጦት ስለ ስላለ የሰላም ችግር በጣም ስለገጠመን እንደ ማህበረሰብ ውስብስብ ችግሮች ስለተጋፈጥ እንደምታቀው በኢትዮጵያ ፖለቲካ ከፍተኛ ክፍፍል የበዛበት ይሄ የብሄር ማንነትን ትኩረት አድርጎ የሚነሳ ፖለቲካ የፈጠረብን ዳፋ አለ። ይሄ ማለት የብሄር ጥያቄ ጥያቄ አልነበረም ለማለት ሳይሆን ባለፉት አርባ አምስት አመታት ይሄ ነባራዊ ጥያቄ የነበረ ነው እና ይሄ ደግሞ ዛሬ ላይ ተወሳስቦ በፖለቲካው አያያዝ ምክንያት ዛሬ ለደረስንበት ውጥንቅጥ ደርሰናል ብዬ አስባለሁ። በኢትዮጵያ የሚታየው አለመረጋጋትና የፀጥታ ችግሮች ቀጥታ ምንጫቸውና መንስያቸው የፍትሐውነት፣ የእኩልነት፣ የልማትና በአጠቃላይም ኢኮኖሚያዊና ፖለቲካዊ የሆኑን የዘርፉ ባለሙያዎች ተናግሯል። መፍትሄውም ፖለቲካዊ ነው መሆን ያለበት። ፖለቲካውም የኢኮኖሚውን ችግር የሚፈታና ከድህነት መውጫ መንገድ ታሳብ እያደረገ መሆን አለበት የሚሉ አያሌ ናቸው በአንጻሩ ደግሞ ተሞክረው መፍትሄ አላስገኙም የሚሉ ቁጥራቸው የበዛ ነው ሕገ መንግሥታዊም ፖለቲካዊ የመፍትሄ መንገዶችም ተሞክሯል ያሉት ለአሜሪካ ድምፅ አስተያየታቸውን የሰጡ ግለሰቦች በብሔራዊ ምክክር መድረኩ ላይ ተስፋ ማድረጋቸውን ገልጧል አቶ ሰይፉ አንዱ ናቸው መፍትሄ የሚወጣው ድሮም በምክክር ነው በውይይት ነው በጦርነት አይደለም መፍትሄ በትክክል ቅድም ብያለው ልባቸው ህሊናቸው አንድ ከሆነ ይመጣል። አሁን ኢትዮጵያ ህዝብ ናቸው። ኢትዮጵያ ህዝብ ሁሉ አንድ ላይ ከተሰባሰበ ተሰባስቦ ምክክር ካመጣ ያመጣል። የማይመጣበት ጉዳይ ምንም የለም። ከላይ የመከረው ወርዶ የታቸኛው ይመክራል። የታቸኛው ወደ የመከረው እንደገና ወደ ወርዶ የታቸኛው ይመክራል። የቤቱ ገብቶ የልጁ ይመክራል። አንድነት ይመጣል። አንድነት የማይመጣበት ምክንያት ምንም ነገር የለም። ግን የሚረብሹ አሉ። የሚረብሹት እግዚአብሔር ልብ ይስጣቸው። የኮንሶ ዞን የሰላም አምባሳደሮች ሰብሳብና የኮንሶ ሕዝብ ባህላዊ መሪ ካላ ገዛኝ ወልደ ዳዊት፣ ብሔራዊ ምክክሩ ለኢትዮጵያ መፍትሄ ይዞ ይመጣል ብሎ ተስፋ ማድረጋቸውን ለአሜሪካ ድምፅ ተናግሯል። ለአገር ደረጃ ዘላቂ የሆነ ሰላም እንዲኖር ይረዳል የሚል ተስፋ አደርጋለሁ። ከዚህ ባሻገር ደግሞ ሰላም ካለ ልማት አለ በሰላም መንቀሳቀስ ወጥቶ በሰላም ወጥቶ በሰላም መግባት ይኖራል። ማናቸውንም ስራዎች በሰላም ማከናወን ይቻላል። የመልካም አስተዳደር ይኖራል። ተማሪው ትምህርቱን በሰላም መከታተል ይችላል። አርሶ አደሩ፣ አርብቶ አደሩ፣ ሁሉም ማናቸውም በሰላማዊ መንገድ የራሳቸውን ስራ መስራት የሚችሉበት ሁኔታ ይፈጥራል የሚል ተስፋ አለኝ። ምክክሩ የሀገሪቱን ፖለቲካዊና ሌሎችንም ችግሮች ለአንድና ለመጨረሻ ጊዜ እልባት ያስገኛል በማለትም ተናግሯል። በተለይ የፖለቲካ ፓርቲዎች የራሳቸውን ፖለቲካዊ ርዕዮታቸውን በማቻቻል አገሪቷን በሰላምና በልማት ላይ ለማቆም በሰላማዊ መንገድ የርዕዮት ስራቸውን ለመስራት የሚመቹባቸው መንገዶች ላይ ይመክራሉ። ከዚህም ባለፈ ደጋፊዎቻቸውን፣ አባላቶቻቸውን በዚህ መንገድ ብቻ እንዲንቀሳቀሱ ለማድረግ ምቹ ሁኔታ ስለሚፈጥር አገሪቷ በሚኖራት የልማት የመልካም አስተዳደር እና ማናቸውንም ችግሮች ለመቅረብ ምቹ እውነታ ይፈጥራል ብዬ አስባል። ከአስምራ እስከ ሐዋሳ በመምህርነት ለረጅም ዓመታት ማገልግላቸውን የተናገሩት የግል ሙዚየም ባለቤቱና አሁን ጡረተኛ የሆኑት አቶ ኢድጋዮስን ማርያም ወርቅ የሚደረገው ምክክር የአገሪቱን ችግር ይፈታል የሚል ሀሳብ እንዳላቸው ተናግሯል። ከዚህ በፊትም እንዲህ አይነት ተቀራርቦ የመወያየት ባህል ስለሌለን ነው እንደ እነዚህ አይነት ነገሮች ቢኖሩና መወያየት ቢቻል እንደውም ብዙዎቹ እዚህ ሊያደርሱ የሚችሉ አይደሉም። እየተካረሩ አንዱ አንዱ ላይ የተለያዩ ነገሮች እየጨመረበት እየሰፋ ሄደ እንጂ በቀላሉ ሊፈቱ አብዛኞቹ በቀላሉ ሊፈቱ የሚችሉ ናቸው። አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞ ምሽት ዝግጅታችን እዚህ ላይ ፈጸምን። ሰላም ደህና ደሩ።